የአሜሪካ ድምጽ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥር 12 2017 ዓ ም ዝግጅታችን ጀመረ። ዶናልድ ጆን ትረምፕና እኔን ተከትለው ይበሉ። እኔ ዶናልድ ትራምፕ የዩናይት ስቴትስ ፕሬዚዳንት ጽፈት ቤት በሚያዘው መሠረት አቅሜ በፈቀደው ሁሉ የዩናይት ስቴትስን ሕገ መንግሥት ለማስጠበቅ ለመመከትና ለመከላከል ኃላፊነቴን በታማኝነት ለመወጣት ቃል እገባለሁ። ለዚህም ፈጣሪ ይርዳኝ። ዶናልድ ትራምፕ ዛሬ ሰኞ የዩናይትድ ስቴትስ አርባ ሰባተኛ ፕሬዚዳንት ሆነው ስልጣን ተረክበዋል። ከዚህ ቀደም አርባ አምስተኛ የዩናይትድ ስቴትስ ፕሬዚዳንት ሆነው ያገለገሉት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር ከ1890 ወዲህ ተከታታይ ያልሆኑ ሁለት የስልጣን ዘመን በማገልገል የመጀመሪያው ፕሬዚዳንት ናቸው። ከእሳቸው በፊት በተመሳሳይ መልኩ 22ተኛና 24ተኛው የአሜሪካ ፕሬዚዳንት ሆነው ያገለገሉት ስቴፈን ክሊቭላንድ ነበሩ። ሰላም ጤና ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮችና ተመልካቾቻችን የዛሬው የአሜሪካ ድምጽ ራዲዮ የቴሌቪዥን የራዲዮ በቴሌቪዥን ፕሮግራማችን ይህን ታሪካዊ የዩናይትድ ስቴትስ ፕሬዚዳንት በዓለ ሲመትና የስልጣን ሽግግር ሂደት የሚመለከት ልዩ መሰናዶ ይዞ ነው ከእናንተ ጋር የሚያመሸው። ዋሽንግተን ዲሲ ከሚገኘው ስቱዲዮችን እያስተናገድ ኳችሁ የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ በቅንብሩ አብሮን ያመሻል። የቃለ መሐላ ሂደቱንና የፕሬዚዳንቱ ንግግር የተከታተለው እንግዱ ወልዴ ስርዓቱን ሊያጋራን እዚህ ስቱዲዮ አጠገቤ ይገኛል። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይም በቀጥታ እየተላለፈ ይገኛል። ሙሉውን አብራችሁን እንድትከታተሉ እጋብዛለሁ። እንግዱ እዚህ አጠገቤ ይገኛል። ከጥቂት ደቂቃዎች በፊት ፕሬዚዳንት ዶናልድ ትራምፕ አርባ ሰባተኛው የዩናይትድ ስቴትስ ፕሬዚዳንት ሆነው ስልጣን ተረክበዋል። እንግዲህ ዶናልድ ትራምፕ ይህንን ስልጣን ተረክበው የመጀመሪያውን ንግግራቸውንም አድርገዋል በዚህ በበዓለ ሲመት ላይ በጉጉት የሚጠበቅ ንግግር ነው ይሄ ንግግር። ከመጀመሪያው ፕሬዚዳንት ጆርጅ ዋሽንግተን ጀምሮ ሲደረግ የመጣ ስነ ስርአት ነው ይሄ ንግግር ስነ ስርአት እና አሜሪካኖች ብቻ ሳይሆኑ መላው ዓለምን በጉጉት የሚጠብቀው ስነ ስርአት ነው። እስኪ በዚህ ንግግራቸው ዶናልድ ትራምፕ ምን ምን አጀንዳዎችን አነሱ? ምናልባት ከሀገር ውስጥ እንጀምርና የሀገር ውስጥ ጉዳዮችን የሚመለከቱ ምን አይነት ነጥቦችን አነሱ? በጣም ጥሩ ከአንድ ሰዓት በፊት ነው ኤግዛክትሊ ቃለማላቸውን የፈጸሙት አስራ ሁለት ሰዓት ከዜሮ አንድ ፒኤም ላይ የትራምፕ የኢናጉሬሽን የዚህ የባለ ስሜት ባለ ስሜት አዘጋጆች ቃለ መሀላው እንዲፈጸም የፈለጉት አስራ አንድ ሰዓት ከአርባ ሰባት ደቂቃ ላይ ነበረ አርባ ሰባት አርባ ሰባተኛው ፕሬዚደንት መሆናቸውን ለማመልከት ግን እንዲህ አይነት ትልቅ ዝግጅት በሚካሄድበት ወቅት ሁልጊዜም የሰዓቶች መቃየር ስለሚኖር የፕሮግራም መሸጋሸግ ስለሚኖር ለትንሽ ተገፍቶ በባሉት ደቂቃ በዛች ሰዓት ባይሆንም በ12 ሰዓት 01 ላይ ቃለማላቸውን ፈጽመዋል። በዛን ወቅት ቃለማላቸውን ላቸውን ፈጽመው እንደጨረሱ ውጪ ከካፒቶል ውጪ መድፍ ተተኩሷል። እንደተለመደው ትረምፕ ንግግራቸውን የጀመሩት የአሜሪካ ወርቃማ ጊዜ ዛሬ ይጀምራል ብለው ነው። ሁሌም በዘመቻቸውም አሜሪካንን መልሰው ታላቅ እንደሚያደርጉ በተደጋጋሚ ሲጠቅሱ እንደነበር ተመልካቾች የሚያስታውሳሉ። ደህንነታችንና ሉዓላዊነታችን ፍትህን፣ ተመልሶ ይከበራል በሀገሪቱ ሲሉ አክለዋል። ኩሩ የበለጸገና ነጻ ሀገርንም እንገነባለን። መንግስት ህዝብን ከአደጋ መጠበቅ አልቻለም፣ ድንበሩን መጠበቅ አልቻለም። የቅርቡን የካሊፎርኒያውን የእሳት አደጋም እንደ እንደ ምሳሌ አንስተዋል። አደጋ ሲሉ ደግሞ ወንጀለኞች ሲሉ የሚጠሯቸውን ስደተኞች ጠቅሰዋል። መመረጣቸው እስካሁን ተፈጥረዋል ያሉትን ችግር ለማጥፋት እንደሆነ የአሜሪካ ቁልቁለት ጉዞ ብሎ የጠቀሱት አሁን ዛሬ እንደሚቆም ለዚህም ደግሞ ከግድያ ያመለጡት ለምክንያት መሆኑን እግዚአብሔር ከግድያ ያዳናቸው አሜሪካንን እንደገና ታላቅ ለማድረግ መሆኑን በዚህ ንግግራቸው ደጋግመው ጠቅሰዋል። በጣም ጥሩ። የቀሩትንም ሀሳቦች ትቀጥልልናለ። የውጭ ጉዳዮችንም አንስተዋል፣ እሱንም እንመለከታለን። በቃለ መሐላውና የባለሲመት ስነ ስርዓቱ እየተካሄደበት ካለው የአሜሪካ ምክር ቤት አዳራሽ አካባቢ ባልደረባችን ምትኩም በስፍራው ይገኛል። ምትኩ እንደምን አመሸ? ይሰማሃል ምትኩ? ይሰማኛል ሊ፣ እንደምንዋልሽ ለአድማጮቻችን እንዴት አመሻችሁ። በትክክል በዋሽንግተን ዲሲ አቆጣጠር አሁን ከቀኑ ሰባት ሰአት አለፍ ብሏል። በኢትዮጵያ መሸት ብሏል። እስግዲህ በቦታው ነው ያለኸውና ቃለ መሀላው የተፈጸመበት አካባቢ ድባቡ ምን ይመስላል? እንግዲህ ድንገት ነው ወደ ውስጥ የገባው ውጭ ይካሄድ የነበረው የቃለ መሀላ ስነስርአት በድንገት ነው ወደ ምክር ቤቱ ውስጥ እንዲገባ የተደረገውእና ብዙ ታዳሚዎች በቦታው መገኘት አልቻሉም። አንተ በስፍራው አለህና እስኪ የነበረው ያለው ድባብ ምን ይመስላል? እንግዲህ እዚህ አካባቢ ስንደርስ ፕሬዚዳንት ዶናልድ ትራምፕ አርባ ሰባተኛው ፕሬዚዳንት ሆኖ ቃለ መሀላ ሲፈጽሙ ነበር። እሳቸው ቃለ መሀላ ከአዳራሽ ውስጥ ሲፈጽሙ ከውጭ ደግሞ የመድፍ ተኩስ ይሰማ ነበር፣ በጣም ይሰማ ነበር። ያኔ ብዙ ሰዎች ውጪ ያሉት አጥሩን ዞሮ ያሉት ወደ ውስጥ እንዳይገቡ የተደረጉ ሰዎች በጣም በደስታ እያጨበጨቡ እየጮሁ ነበር። ፕሬዚዳንቱም በመሀል በመሀል በሚያደርጓቸው ንግግሮች እዚህ ያሉት አጥሩን ከቦ ያሉት ሰዎች በጣም ኦንላይን እየሰሟቸው እያጨበጨቡ እየሰሟቸው ነበር። ዶናልድ ትራምፕ እንግዲህ ዛሬ ኢመርጀንሲ አውጇል ወይም ደግሞ የአስቸኳይ ጊዜ አውጇል። ያውም ከነገ ጀምሮ ስራ ላይ የሚውለው የስደተኞች ወይም ደግሞ ያለፍቃድ አሜሪካ ውስጥ የሚኖሩትና ሜክሲኮ አካባቢ አፕላይ የሚሆነው ማለት ነው። ሌላው ደግሞ አደንዛጭ እጽ አዘዋዋሪዎችን በአሸባሪዎች ተርታ አሜሪካ አስገብታለች ብሎ ዛሬ አውጆ ስራ ጀምሯል ማለት ነው። ከአሁኑ ሰዓት ጀምሮ 47ኛው ፕሬዝዳንት ሆኗል ማለት ነው። እንግዲህ ምትኩ፣ የጸጥታ ሁኔታስ ምን ይመስላል? እንግዲህ ቅዝቃዜ ነው። ያንን ቅዝቃዜ ተቋቁመው ውጭ የሚከታተሉ ሰዎች አሉ። አጠቃላይ ሂደቱ ምን ይመስል ነበር? ከጠዋት ጀምሮ የነበረው እዛ አካባቢ የአየሩ ሁኔታ በጣም ቀዝቃዛ ነው። ግን ብዙ ሰዎች ለዚህ ተዘጋጅተው የመጡ ይመስላል። እዚህ አካባቢ ከቦኖ ነው ያሉትና ከፊታቸው ሐዘን ነው የሚሰማው። ማለት ለምን አልተካፈልንም የምለው ነው ወይም ደግሞ ፕሮግራሙ ለምን ቀረ የምለው ከፊታቸው ታያለች። ደግሞ የጸጥታው ሁኔታ በጣም በፖሊስ ይጠበቃል። ሌሎች ደግሞ እነዚህ ናሽናል ጋርድ የሚባሉት አገራዊ ወታደሮችም ከቦ ነው እየጠበቁት ያሉት ከጠዋት ጀምሮ ማለት ነው። እንግዲህ ትናንት በጣለው በረዶ ደግሞ የአየሩ ሁኔታ በጣም ቀዝቃዛ ነው ፀሐይ ነው ግን በጣም ይቀዘቅዛል። ልክ ነው። እኛም ያለንበት እንግዲህ ቀዝቃዛውን ቅዝቃዜውን እየተሰማን ነው። እኛም ወደዚህ ወደ ስራ የመጣ ነው። ምትኩ በጣም ነው የማመሰግነው። ምናልባት እንግዱ የምታነሳለት ጥያቄ አለ። ምናልባት በውስጥ የነበሩት ሰዎችን ስሜት እንደሚገባኝ ከሆነ ምትኩ የሚገኘው በውስጥ ነው እና ሰዎችን ለማናገር ወይም አንዳንድ አስተያየታቸውን ለማግኘት ሞክረህ ከሆነ ኢንፎርማሊ ማውርታቸው ከሆነ እዚህ አካባቢ ብዙም መንቀሳቀስ አትችልም። ቢኮዝ እኛ ያለንበት አካባቢ የሚዲያ አካባቢ ነው። በብዛት ያሉት ጋዜጠኞች ናቸው። ወደ ሰዎቹ ወደ እንግዶቹ ወዳሉበት ደግሞ ብዙም አያስጠጉም። ከተፈቀደላቸው ሚዲያዎች በስተቀር ወደዛ መጠጋት አልቻልንም ማለት ነው። እኛ ያለነው ውጭውን ድባቡን ነው የምናየው። አመሰግናለሁ፣ አመሰግናለሁ ምትኩ። በጣም እንግዲህ ቅዝቃዜውን ተጠንቀቅ፣ አንድ ራስህን ጠብቅ። ወደ ስቱዲዮ ልመለስ እንግዲ የፕሬዚዳንቱን ንግግር እየነገርከን ነበር፣ የተነሱትን አንኳር ነጥቦች እንቀጥል። እስኪ ከሀገር ውስጥ ጉዳዮች ይቀሩዋሉ፣ ያለነሳ ናቸው። በጣም ጥሩ አንድ ሁለቱን ጠቅሶተዋል። ምትኩን ምትኩ ግን ካለው ጊዜ አንጻር የተቻለውን ያህል ለማንሳት እሞክራለሁ። ሀገሪቱን ሀገሪቱ ገጠማት ያሏትን ቀውሶች በሙሉ ለመጋፈጥ እንደሚሰሩ ነው የተጠቀሱት። ለአሜሪካውያን ቀኑ የነፃነት ቀን ነው ሲሉ ተደምጠዋል። ትራምፕ ለጥቁርና ሂስፓኒክ ድምፅ ሰጪዎች የተለየ ምስጋና አቅርበዋል። እንደምታውቂው ጥቁርና ከፍተኛ ድምፅን ያገኙት በዚህ ምርጫ ከጥቁርና ሂስፓኒክ ድምፅ ሰጪዎች እና ለእነሱ ምስጋና አቅርበዋል። ለነሱ እንደሚሰሩ ጠቅሰዋል። ቀኑ ዛሬ የማርቲን ሉተር ኪንግ ቀን ነው። ቀኑን በማሰብም የማርቲን ሉተር ኪንግን ህልሞች እውን ለማድረግ እንደሚሰሩ ፕሬዚደንት ትራምፕ ተናግረዋል። ሀገራዊ አንድነትን ለማምጣት ህገ መንግስቱንና ፈጣሪን እንደማይረሱ ቃል ገብተዋል። በድንበር በኩል ብሔራዊ የአስቸኳይ ጊዜ አዋጅ አውጃለሁ ነው ያሉት። ቅድም ትኩ እንዳለው ዋናው ትኩረታቸው በዘመቻ ወቅት ይሄ ነበርና ዛሬ መጀመሪያ የሚፈርሙት ዶክመንት የደቡብ ድንበሩን ዘግቶ ህገወጥ ስደት ፍልሰተኞችን ማስቆም ነው። በሚሊዮን የሚቆጠሩ ሰነድ አልባ ስደተኞችንም ከሀገር እንደሚያስወጡ፣ ለዚህም ወታደሮች እንደሚያሰማሩ እና በአስቸኳይ ጊዜ አዋጅ ደረጃ ነው ይህንን መስራት የሚፈልጉት። በዚህ ከዚህ ጋር በተያያዘ የአደንዛዥ ዕፅ አስተላለፊዎችንም ኢላማ እንደሚያደርጉ ወሮበሎችንም እንደ ከሀገር እንደሚያጠፉ እንትን ጠቁመዋል። ኢኮኖሚውን በተመለከተ የዋጋ ግሽበቱን ለማስተካከል እንደሚሰሩ ነዳጅ እንደሚያወጡ በተለይ ከፍተኛ ጭብጨባ ነው በዚህ የተቀበሉት። ነዳጅ ከዚህ ሀገር ከመሬት እንዲቆፈርና እንዲወጣ የሚደግፉ በርካታ ወገኖች አሉ እና ትራምፕም የእነሱ መፈክር የሆነውን ድሪል ቤቢ ድሪል የሚለውን መፈክር ሲሉ ተደምጠዋል። ዋጋውን በማውረድ የአሜሪካንን ነዳጅ ለውጭ ገበያ በማቆም አሜሪካንን እንደገና ሀብታም እንደሚያደርጉ፣ የኤሌክትሪክ መኪናዎችን እንዲመረት የተጣለውን ግዳጅ እንደሚያስቆሙና ፋብሪካዎች የአሻቸውን መኪና እንደሚያመርቱ፣ ተጠቃሚዎችም የአሻቸውን መኪና ነድተው ገዝተው እንዲነዱ እንደሚያደርጉ ነው። የውጭ ሀገራት ላይ ልዩ ታሪፍ እንደሚጭኑ ለዚህም ታሪፍን የውጭ ሀገራትን ታሪፍ የሚሰበስብ መስሪያ ቤት ለብቻ እንደሚያቋቁሙ ተናግረዋል። የመንግስት ቢሮን ብክነትን ለማስቆም እንደምታቂው በኢላን መስክ እና በቪቬክ የሚመራ ቡድን አለ። በዛ ቡድን መሰረት እንደውም ፊት ለፊት ከተቀመጡት ከተጋባዎቹ አንዱ ናቸው። እሱንማ የሌሎችም የቴክኖሎጂ ኃላፊዎች ባለ ንብረቶች ትክክል ተገኝተዋል። የፖለቲካ ተቃዋሚዎችን ሕግ በመጠቀም ኢላማ ማድረግ እንዲቆም አድርጋለው ብለዋል። ይሄ በእርሳቸውም ላይ ወይም በተከታዮቻቸው ላይ የደረሰ እንደሆነ ጠቁመዋል። በቆዳ ቀለም ሳይሆን በስራ ችሎታ ብቻ ሰዎችን እንደሚመርጡ እንደሚመድቡና ስራውን እንደሚያካሂዱ ተጠቅሰዋል። ከዚህ ሌላው ተጠቃሽና ምናልባትም ከፍተኛ ጭብጨባ አስከትሎ የነበረው የዚህ ባህላዊ የሆነውና የወንድና የሴት ጉዳይ ነው። እሳቸው ያሉት ጾታዎች ሁለት ናቸው ነው የሚሉት ወንድና ሴት። ነው ዲሞክራቲክ ፓርቲ ወይም ሊበራል የሆነው ወገን ደግሞ ወንድ ሆኖ ሴት መሆን ለሚፈልገው ወይም ሴት ሆኖ ወንድ ለሚፈልገው ነፃነት ይሰጣል። እሳቸው ግን እሳቸውና ተከታቸው ወግ አጥባቂ የሆኑት ተከታዮቻቸው እንዲህ አይነቱን ነገር አይቀበሉ። ስለዚህ ያሉ በግልጽ ነው ያሉት፣ ጾታዎች አሜሪካ ውስጥ ሁለት ናቸው፣ ወንድና ሴት ናቸው ብለው ነው በግልጽ የተናገሩት። ትዳርም ቢሆን በወንድና በሴት መካከል እንጂ ሌላ እንደማይቀበሉ ነው። ስለዚህ ምናልባት ይሄ በዛሬው ዕለት ከሚፈርሙቸው ኤግዚኪዩቲቭ ኦርደሮች ውስጥ መካከልም አንዱ ሊሆን ይችላል። በነገራችን ላይ ወደ መቶ ይጠጋሉ የሚፈረሙት ኤግዜክቲቭ ኦርደርስ ወይም የስራ አስፈጻሚ ትእዛዝን በለው እነዚህ ናቸው። በሀገር ውስጥ ጉዳዮች ላይ ያነሷቸው ነጥቦች እንግዲህ እነዚህን፣ ነጥቦች የሚያመጧቸው ተጽዕኖች በተለይ በአሜሪካን ፖለቲካ፣ በውጭ ግንኙነቶች ላይ የሚያመጧቸው ተጽዕኖች ምንድን ናቸው የሚለውን በኋላም ወይም በነገው በሚቀጥሉት መሰናዶ ተንታኞችን እየጋበዝን እያንዳንዶችን ጉዳዮች እንትንትናለን ጊዜ ካለች ደግሞ ወደ የውጭ ፖሊሲዎችን በተመለከተ ያነሱትን ማንሳት እንችላለን እንችላለን፣ እንመለሳለን። ከአንተ ጋር እንግዱ እንግዲህ አድማጮችና ተመልካቾቻችን ዛሬ ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ከሚገኘው ስቱዲዮችን የአርባ ሰባተኛውን የዩናይትድ ስቴትስ ፕሬዚዳንት በዓለ ሲመት አስመልክቶ ያሰናዳነውን ልዩ መሰናዶ ነው ወደ እናንተ እያደረስን ያለ ነው። አሁን በቀጥታ የምናልፈው ይህንን በዓለ ሲመትና የስልጣን ርክክብ አስመልክቶ ከተለያዩ አድማጮች፣ ተመልካቾችና የአሜሪካ ነዋሪዎች እያሰባሰብናቸው አስተያየቶች ናቸው። ወደዛው ንለፍ። ሀሳብ ወይ የኔ ምኞት የአሜሪካ ኢኮኖሚ ለማንም አሜሪካዊ አስቀድሞ የሚመጣ ነገር ስለሆነ ያለውን ኢኮኖሚ ማሻሻል፣ እሱ ደግሞ ሊሻሻል የሚችለው የአሜሪካ መንግስት ጦርነት ውስጥ ኢንቮልቭ አድርጎ የሚደግፋቸውን ጦርነቶች ማቆም አለበት የሚል ሀሳብ ነው ያለኝ። አሜሪካን ታላቅ ለማድረግ በሚያደርጉት ጥረት ለአፍሪካ ዩ ኤስ ኤ አይ ዲን በመሳሰሉ መርሃ ግብሮች በኩል የሚሰጠውን ድጋፍ እንዲቀጥሉልን ጥሪ ላቀርብላቸው እወዳለሁ ምክንያቱም እነዚህ መርሃ ግብሮች በጣም ረድተውናል የኬንያውያንን በአጠቃላይ የአፍሪካ ህዝብን ኑሮ አሻሽለዋል ስለዚህ እሳቸውም ይህንኑ እንዲቀጥሉ እመኛለሁ ፕሬዚዳንት ትራምፕ አፍሪካ ትልቅ የታመቃቅም ያላት መሆኗን እንዲያውቅ ማጸናለው ህዝቧ ሀብቷና ያሏት እድሎች እመቃቅሞቿ ናቸው። አፍሪካ የዩናይትድ ስቴትስ አጋርነት ያስፈልጋታል። ነገር ግን አጋርነቱ በጋራ መከባበርና በኩልነት የተመሰረተ መሆን አለበት። አሜሪካ ገንቢ በሆነ መንገድ ከአፍሪካ ጋር የማትሰራ ከሆነ የአፍሪካ ሀገሮች ድጋፍ ፍለጋ ፊታቸውን ወደ ሌሎቹ የውጭ ሀይሎች ሊያዞሩ ይችላሉ። ያ ሲሆን ደግሞ የዩናይትድ ስቴትስን ተሰሚነት ሊያዳክም ይችላል። ህገ ወጥ ፍልሰትን ማስቆም አለባቸው። አሜሪካን እንደ ድሮዋ ታላቅ ለማድረግ መሞከር አለባቸው። አድማጮችና ተመልካቾቻችን ከዚህ ስቱዲዮ የዛሬውን በዓለ ሲመትና ቃለ መሐላ አስመልክቶ ሙያዊ ትንታኔያቸውን እንዲሰጡን በሜሪላንድ እዚህ አሜሪካ ውስጥ ሜሪላንድ ግዛት ውስጥ በሚገኘው ሞርጋን ስቴት ዩኒቨርሲቲ የዓለም አቀፍ ግንኙነት መምህር የኑትን ፕሮፌሰር ጌታቸው መታፈሪያ ጋብዘናል። ፕሮፌሰር ጌታቸው እንኳን ደህና መጡ። እኔም አመሰግናለሁ ስለጋበዛችሁኝ። መልካም ቀን መልካም። እናመሰግናለን። እንግዲህ ፕሮፌሰር ዛሬ ዓለምም የአሜሪካውያንም በጉጉት ሲጠብቁት የነበረው የትራምፕ በዓለ ሲመት ተከናውኗል። ንግግራቸውንም አድርገዋል። በዚህ በንግግራቸው በርካታ በምርጫ ዘመቻቸው ላይ ሲያነሱ የነበሯቸውን ከዛሬ ጀምሮ ተፈጻሚ የሚያደርጓቸውን ነገሮች አንስተዋልና ምናልባት መጀመሪያም የተናገሩትም ቁልፍ ትኩረት ያደረጉበትም ሕገወጥ ስደትን ይመስለኛልና እስኪ ምንድን ነው የዛሬው ንግግራቸው አንድምታ? አመሰግናለሁ። እንግዲህ መጀመሪያ በፉክራቸው ጊዜ በተለይ ከደቡብ አሜሪካ፣ ከሜክሲኮ ለምሳሌ የሚገቡትን ሰዎች ሕገወጥ የሆኑትን እነዛን መጀመሪያው ቀን አባርራቸዋለሁ የሚል ተስፋ ሰጥተው ነበረ አሁንም ያንኑ ደግሞ ነው የተናገሩት እና በተለይም ደግሞ ያንን ድንበር በወታደር አጥረዋለሁ የሚልም እና አሜሪካ የቁልቁሎሽ ሄዳለች እና አሁን የቁልቁሎሹ ይቀራል፣ ይሄ የደስታ ቀን የነጻነት ቀን ነው ብለዋል እና ያንን ያንን ነው እንግዲህ ብዙ የተናገሩት ነገሮች አሉ። አንኳሩ ግን ይሄ ነው፣ ምክንያቱም ብዙ ህገወጥ ነው የሚባሉ ሰዎች ይባረራሉ። ያ ያ እንግዲህ ህዝቡን ሁሉ ሊያናጋው ይችላል። ኢኮኖሚውን ሊያናጋው ይችላል። ምናልባትም ደግሞ ወደፊት የህግም እይታ ሊኖረው ይችላል እና ያንን ይመስላል እንግዲህ እንግዲህ ዛሬ በዚህ በባለ ሲመቱ ላይ የታደሙ ሰዎችን ስናይ ከፊት ያየናቸው ባልተለመደ መልኩ እነዚህ ግዙፍ የቴክኖሎጂ ኩባንያ የሆኑት ባለቤቶች ና ማርክ ዙከንበርግ እና ኤለን መስክ የመሳሰሉት ይገኙበታል። ና ይሄ ምናልባት ስለ ቀጣዩ ትራምፕ አስተዳደር የሚነግረናል ምናልባት ለንግድና ኢንቨስትመንት ካላቸው ትኩረት ወይም ደግሞ የመናገር ነፃነት ላይም የጠቀሱት ነገር አለ። አሁን ፕሬዚደንቱ፣ ውጪው ፕሬዚደንት ባይደን ከመውጣታቸው በፊት በጣም ያሰጋኛል ያሉ ነገር አለ። በጣም በታሪክ የሚጠቀስ ነው ልክ ፕሬዚዳንት ዳዊት አይዘንሃወር በአንድ ጊዜ ሁለተኛው ዓለም ጦርነት በኋላ ሚሊተሪ ኢንዱስትሪያል ኮምፕሌክስ ሚሊተሪ እና የገንዘብ ያላቸው ሰዎች ያነኛ ሰዎች አሜሪካን ያሽከረክራሉ እንዳሉት ሁሉ አሁንም ባይደን የመጨረሻ ንግራቸውን ታሪካዊ መጨረሻ ንግራቸው ያደረጉት ይቺ አገር በጥቂት ሀብታሞችና በገዢው ክፍል የተበሳጠ አንድ ላይ የሆነ ሂደት ያሳየዋልና ይሄ ደግሞ ለአገራችን ክፉ መጥፎ ነገር ነው የሚሆነው ብለው የከበርቴዎችና የፖለቲካ ሰዎች አንድ ላይ መቀናኘት አገሪቷን ወደ መጥፎ ነገር ይወስዳል ብለው አስጠንቅቀዋልና ያንን ነው የሚያመላክተው። አሁን ዳሽው ደግሞ ከፊት ለፊት የተቀመጡ ሰዎች ብዙ የታወቁ የንግድ ሰዎች አሉ፣ የቴክኖሎጂ ሰዎች አሉ። ብዙ ገንዘብ ያዋጡት እነሱ ናቸው። ትራምፕንም ደግሞ ከመጀመሪያው ጀምሮ የደግፉት እነሱ ስለሆነ እንደኚህ እንግዲህ ለሚመጣው አራት ዓመታት ውስጥ ብዙ ተጽዕኖ ይኖራቸዋል። የንግዱ ክፍል ብቻ ከፍ ከፍ እያለ እየናረ እየናረ ሌላው ሊኮሳመን ይችላል የሚልም ስጋት አለና ያንን ያሳያል እንግዲህ ትራምፕ ንግግራቸውን ከአንድ ከግማሽ ሰዓት በፊት ነው አድርገው የጨረሱት። በሚቀጥል ከዚህ በኋላ በሚኖራቸው ፕሮግራም ደግሞ ይሄ ኤክስኪዩቲቭ ኦርደር የሚባሉትን ትዕዛዞችን ይፈርማሉ፣ ማስፈጸሚያ ትዕዛዞችን ይፈርማሉ ተብሎ ይጠበቃል። እና ዛሬ ያደረጓቸው ንግግሮች እነዚህ የሚፈርሟቸው ትዕዛዞች ምን ሊሆኑ እንደሚችሉ የሚያመላክቱት ነገር አለ። ምን አይነቶች ትዕዛዞችን ያወጣሉ ብለን እንጠብቅ። እንግዲህ ብዙ ምርጫው ጊዜ የተናገሩ ነገር አለ። ያንን እንግዲህ ተስፋ የሰጡት ሕዝብ አለ የመረጣቸው ሕዝብ እና ያንን ተፈጻሚ ለማድረግ ነው። ለምሳሌ ጾታዊ ሁኔታ ክፍፍል ወንድ እና ሴት ብቻ ነው ያለው እንጂ ወንድ ሴት ሆኖ ሴት ወንድ የሆነችበት ሁኔታ አይኖርም። ክፍፍሉ እንደዛ ነው የሚልም አስቀምጠዋል። አገራችን ደግሞ እንደ መጀመሪያ ጊዜ ታደሰች ተወለጀ ነጻነት አገኘን ዛሬ ብለው ተናግረዋል። ያንን እንግዲህ እንዴት እንደሚተረጉሙት ስራ ላይ ስራ ላይ ይታያል። ሌላ ደግሞ በመኪና ለምሳሌ በኤሌክትሪክ መኪና የሚካሄዱትን እነሱን ሁሉ አቁምና አገራችን ውስጥ የሚካሄዱትን የሚሰሩትን መኪናዎች እነሱ እነሱ እንዲሉ እንዲያመርቱ አደርጋለሁ ሌላው ደግሞ የኤሌክትሪክ መኪና ግዳጅ የተጣለውን እየተጣለው አቆማሉ። ባይደን ጊዜ የተደረገውን ግዳጅ አቆማሉ የሚል ነው። እንግዲህ የአሜሪካን ኢኮኖሚ በዛ በዛ አሰራራለው። ሌላ ደግሞ እንደዚሁ የአሜሪካን ኢኮኖሚ እንዳይወዳደሩ ውጭ ሀገራት የውጭ ሀገራት እንደ ሜክሲኮ፣ እንደ ካናዳ በተለይም ደግሞ እንደ ቻይና ያሉትን 25 ፐርሰንት አስቀምጣለው ታሪፍ ያሉት አለ። እነዛ እንግዲህ ታሪፍ ተጨመረ ማለት መጨረሻ ላይ የሚጎዳው ሕዝቡ ነው፣ ሸማቹ ሕዝብ ነው። እና ያ ሸማቹን ሕዝብ ቅድም የተናገሩት ኢንፍሌሽን የዋጋ ንረትን አቆማለሁ ብለዋል። እንግዲህ ያ ያ እንግዲህ የዋጋ ንረትን ሊያስቆም አይችልም እንግዲህ የተናገሩት አለ ስራ ላይ ሲውል እንዴት ነው የሚሆነው ነው እና ያን ያን ያመለክታል አሁን እንዳሉት ስራ ላይ ሲውል እነዚህ ትእዛዞችም ሆኑ ዛሬ የተናገሯቸው አስፈጽማሉ ያሏቸው ጉዳዮች በምርጫው ወቅትም ቃል የገቧቸው ጉዳዮች በምን መልኩ ነው ተፈጻሚ የሚሆኑት የሚያመጡትስ ተጽዕኖ ምን ይመስላል የሚለውን እንዳሉት ወደፊት የምናየው ነገር ይሆናል ምናልባት የመጀመሪያዎቹ መቶ ቀናት ብዙ ጊዜ በፕሬዝዳንቶች የስራ ዘመን በጣም ዋና ተደርገው ይወሰዳሉ። ትንታኔ ይሰጥባቸዋል። ብዙ አይኖችም በእነዚህ በመቶ ቀናቶች ውስጥ በሚፈጽሟቸው ጉዳይ ላይ ያተኩራሉ። ለምንድን ነው እንግዲህ መቶ ቀናት የሚባሉት እን በተለምዶ ነው። ከዚያ ያነሰም ሊሆን ከዚያ ሊበልጥም ይችላል። ዋናው ግን እቺን የመቶ ቀናት የጫቁላ ጊዜ ስለሆነ እንዲያው ተስፋ እንስጠው እድል እንስጠው ብሎ ፕሬዚዳንቱን ተስፋ የመስጠት ጊዜ ነው። በዛ ላይም ደግሞ ይሄ ፕሬዚዳንቱ ቃል የገባውን በዛ መቶ ቀናት ውስጥ አስፈጽማሉ የሚለውን ቀደም ተከተሉን ስራ ላይ የሚያውልበት ጊዜ ነው እና በዛ አይነቱ ነው የሚታየውና በተለምዶ መቶ ቀን ተባለ እንጂ ያ ሰውዬ እድል እንስጠው፣ መቶ ቀን እድል እንስጠው የሚባለው በአፍ አሂደው ግን እንግዲህ እንደዛ ተብሎ ነው የሚታየው። ዋናው ግን በዛይ በመቶ ቀናት ውስጥ ምን ምን ይሠራል? ተስፋ የሰጠውን ስራ ላይ ያውላል ወይ? እነዚህ እነዚህ ናቸው እንግዲህ የሚገመገሙበትና ወደዛ መንገድ እየሄዱ ነው ወይ የሚለው የሚታይበት ጊዜ ነው። አቅጣጫ ሰጪ ነው። ፕሮፌሰር ውይይታችንን እንቀጥላለን። ሌሎች ነጥቦችንም አጠቃላይ ታሪካዊ ሂደቱንም ወደ በኋላ ላይ እናነሳለን። አሁን ባልደረባ ኤደን ገረመው ይሄ ቃለመሀላው በሚፈጸምበት የአሜሪካ ምክር ቤት አካባቢ ትገኛለች። አሁን ደግሞ በቀጥታ መስመር ያለውን ሁኔታ ልታጋራን አብራናለች። ኤደን ሄደን እንደምን ዋልሽ፣ በኛ በአሜሪካ በዚህ በዩናይትድ ስቴትስ ሰዓት አቆጣጠር በኢትዮጵያ ደግሞ እንደምን አመሸሽ። ጤና ስጥልኝ ስመኘሽ እንደምን ዋልሽ። አንቺም እንዲሁም አድማጭ ተመልካቾቻችን እንደምን አመሻችሁ። እንግዲህ በተለምዶ የዚህ የባለ ሲመት የቃለ መሀላ ስነስርዓት በውጪ ነበር የሚካሄደው በጣም ብዙ ከ250 ሺህ በላይ ሰው ይገኝበታል ተብሎ የሚጠበቅ ነበር። ድንገት ግን በቅዝቃዜ ምክንያት ወደ ምክር ቤት ውስጥ እንዲሄድ እንዲከናወን ተደርጓል። አንቺም እንደማይሽ ውጭ ነሽ ያለሽው፣ ሞቅ ያለ ልብስ ለብሰሻል። ቅዝቃዜው እንዴት እያደረገች ነው? ቅዝቃዜው እንግዲህ በጣም ከፍ ያለ ነው። ከዜሮ በታች ወደ 14 ዲግሪ ወርዷል። አሁን ደግሞ ጠዋት ሲጀመር ከዜሮ በታች ኔጌቲቭ ስምንት አካባቢ ነበር። በዲግሪ ሴንቲግሬድ ነው የማወራው በፋራናይት አይደለም አድማጮቻችን እንዲገባቸው በሚል ነው። በዚህ የተነሳም እንግዲህ የበዓለ ሲመቱ ለወራት ሲዘጋጁበት የቆዩት የበዓለ ሲመት ኮሚቴዎች ወደ ሕግ የአሜሪካ ካፒቶል ሂል ተብሎ ወደሚታወቀው የሕግ መወሰኛው ምክር ቤት ለማስገባት የበዓለ ሲመቱ ስነስርዓት ወደዛ ለማስገባት ተገደዋል ማለት ነው። ወደ 250 ሺ ሰዎች በጎዳና ላይ ይታደሙ ነበር። የጎዳና ላይ ይሄ ፓሬድ ተብሎ የሚታወቀው የእግር ጉዞውም እሱም ተስተጓጉሏል። የፕሬዚዳንቱ በዓለ ሲመት ከዚህ ቀደም በታሪክ እንግዲህ በሮናልድ ሬገን አስተዳደር እሳቸው ሲሾሙ በጎርጎሮ ሳያኑ የዘመን አቆጣጠር በ985 ከተደረገ በኋላ ይሄ እሳቸው ነው ውስጥ ተደርጎ ሲካሄድ ማለት ነው። እስካሁን እንግዲህ ያው አሜሪካ ዩናይትድ ስቴትስ አዲሱን ፕሬዚዳንቷን አርባ ሰባተኛውን ፕሬዚዳንቷን ተቀብላለች። የአየር ሁኔታው ግን ብዙ ነገሮችን ወይም ደግሞ ከዚህ በታሪክ ራሱ የተለመዱ እንቅስቃሴዎችና መርሃ ግብሮችንም ጭምር ነው ያስተጓጎለው። እስቲ እንግዲህ እንዳልሽው ፕሮግራሙ በምክር ቤቱ ውስጥም ቢሆን ጥቂት እንግዶች ብቻ በተገኙበት ተካሂዷል። ቃለ መሀላቸውን ፈጽመዋል፣ ንግግራቸውንም አድርገዋል። ሂደቱ ምን ይመስል ነበር? ከጠዋት ጀምሮ ያለው እንግዲህ ወደ ምክር ቤቱ ከመምጣታቸውን በፊት የተለያዩ ስነ ስርዓቶች ነበራቸውና እስኪ እስካሁን የነበረው ሂደት ምን ይመስላል? እስካሁን በነበረው እንግዲህ ጠዋት ንጋት ላይ በነበረው መርሃ ግብር ሴንት ጆን ተብሎ የሚታወቀው በቅዱስ ዮሐንስ ቤተ ክርስቲያን ተገኝተው የጸሎት መርሃ ግብር ተሳትፈዋል ከምክትላቸው ወይም ደግሞ ምክትል ፕሬዚዳንት ሆነው ከተሾሙት ከጄዲ ቫንስ ጋር ማለት ነው ይህንን ያደረጉት ከዛ በማስከተል ደግሞ በዋይት ሀውስ ተገኝተው ከጆ ባይደን ና ከቀዳማዊት እመቤት የቀድሞ የቀዳማዊት እመቤት ጅል ባይደን ጋር የመጨረሻ ጊዜ የሻይ ስነስርዓት መርሃ ግብር ላይ ተሳትፈዋል በሚያስገርም ሁኔታ ሁለቱ መሪዎች ከዚህ ቀደም እንግዲህ ታሪካዊ በሆነ ሁኔታ ትራምፕ ምርጫውን አልተሸነፍኩም ስላሉ ይሄ ሂደት ለጆ ባይደን አልተደረገላቸውም፣ ይሄ የሻይ ቡና ጠጡ ስነስርዓት። አሁን ግን እሳቸው አድርገዋል። ከዛም በኋላ ደግሞ በሚያስገርም ሁኔታ ሁለቱም ካፒቶል ሂል ተብሎ ወደሚታወቀው የህግ መወሰኛ ምክር ቤት አንድ ላይ በመኪና ሲጓዙ ታይተዋል። እዛም የደረሱት አንድ ላይ በመጓዝ ነው። ሁለቱ ተሰናባቹ ፕሬዚዳንት ጆ ባይደን እና አሁን ስልጣን የተረከቡት ፕሬዚዳንት ትራምፕ ማለት ነው። ከዛ በማስቀጠል እንግዲህ የሚጠበቁ መስተንግዶዎች ነበሩ። በዓለ ሲመቱን የዩናይትድ ስቴትስ ጠቅላይ ፍርድ ቤት መሪ የሆኑት ናቸው። ይህንን በዓለ ሲመት ያከናወኑት የቃለ መሀላ ስነ ስርዓት በቅድሚያ ጄዲ ቫንስ ብዙዎቹ እንደተመለከቱት፣ ከዛ ደግሞ በማስከተል የዩናይትድ ስቴትስ አርባ ሰባተኛ ፕሬዚዳንት የሆኑት ጆ ባይ ይቅርታ፣ ፕሬዚዳንት ዶናልድ ትራምፕ ተረክቧል ማለት ነው። በዓለ ሲመታቸው በዩናይትድ ስቴትስ የሰዓት አቆጣጠር ልክ እኩለ ቀን ሁለት ሰዓት ከዜሮ አንድ ላይ ነው የተከናወነው ከዛ በኋላ ግን ከሰላሳ አምስት ደቂቃ በላይ የተራዘመ የተለያዩ ንግግሮችን፣ የተለያየ ጉዳዮችን የዳሰሰ ንግግር አድርገዋል። ከዚህ በኋላ ደግሞ በማስከተል ወደ ዋይት ሀውስ እንደሚያቀኑ የተለያዩ መርሃግብሮች አሉ። ወደ ሀያ ሺህ የሚሆኑ አድናቂዎቻቸው እሳቸውን የመረጡ ከተለያየ አገር ተጉዘው የመጡ አሜሪካውያን ወደሚገኙበት ካፒታል ዋን አሬና ተብሎ ወደሚታወቀው በዋሽንግተን ዲሲ ትልቁ ስቴዲየም አካባቢ በመሄድ ደጋፊዎቻቸውን ያወያያሉ ማለት ነው። ንግግር ያደርጋሉ። ያወያያሉ፣ ሳይሆን ንግግር ያደርጋሉ። እነዚህን የመሰሉ መርሃ ግብሮች ናቸው እንግዲህ እስካሁን የተካሄዱት ኩነቶች ማለት ነው። ከንጋት ጀምረው እንግዲህ ኤደን በተለምዶ በዚህ በ አለመሀል ላይ ወይም የባለ ሲመት ስነ ስርዓት ላይ በጣም ብዙ ሺ ታዳሚዎች ነበሩ የሚገኙት። አሁን ግን ጥቂት መቶዎች የሚቆጠሩ ሰዎች በምክር ቤቱ ውስጥ ነበሩ። ማን ናቸው እዛ ቦታ ላይ የነበሩት? ምናልባት ከቀድሞው የፕሬዚዳንቶች ወይም የአሜሪካ በህይወት ያሉ የቀድሞ ፕሬዚዳንቶች የተወሰኑትን አይተናል። እንደው ጠቅለላ አድርገሽ ግን ማን ማን ተገኝቷል በዚህ ስነ ስርዓት ላይ? አዎ እንግዲህ አንቺ እንደጠቀሽ ነው በዚህ በአየር ንብረቱ ምክንያት በጎዳና ላይ ከ250 ሺ ሰዎች በላይ ተሰብስበው እሳቸው በሞተረኞች ተከበው ሲሄዱ ለማየት የሚታደሙ ሰዎች ነበሩ፣ ግን እንደተባለው በአየር ንብረቱ በአየር ጸባዩ ምክንያት ሊያደርጉ አልቻሉም። በካፒቶሉ እንግዲህ የአሜሪካ የሕግ መወሰኛ ምክር ቤቱም ሊሸከም የሚችለው የመቀመጫ ቁጥር እስከ 600 ባለው ብዙ ሰዎች ያን ያክል ሰዎች ገብተው ታድመዋል። እንደ አንቺም እንደጠቀሽው የዩናይትድ ስቴትስ የቀድሞ ፕሬዚደንት ፕሬዝዳንቶች ፕሬዝዳንት የቀድሞ ፕሬዝዳንት ቢል ክሊንተን ከባለቤታቸው ሂላሪ ክሊንተን፣ ጆርጅ ቡሽ ና ባለቤታቸው፣ ሌሎችም ደግሞ መሪዎች ተገኝተዋል። በሚያስገርም ሁኔታ ሚሼል ኦባማ በዚህ መርሃ ግብር ላይ አልገኝም ብለው ቀደም ብሎ ቢሮአቸው ወይም ደግሞ ጽፈት ቤታቸው ባስታወቀው መሰረት በዚህ ስነስርዓት ላይ አልተገኙም። ግን ባለቤታቸው ባራክ ኦባማ ታድመው ታይተዋል። ከዚህ በተለየ ግን የእሳቸውን በዓለ ሲመት ለየት የሚያደርገው በከፍተኛ ሁኔታ ከሴናተሮች፣ ከዲፕሎማቶች ልክ የነበሩት የቴክኖሎጂ ዲታዎች የሚባሉት ግሞ ዓለምን በማህበራዊ ድረገጽና በቴክኖሎጂ የሚመሩ ጎምት የተባሉ ሀብታሞች ናቸው። የአማዞኑ ጄፍ ቤዞስ ነበረ። ኤሎን መስክ ያው በእሳቸው አስተዳደር ሹመት የተሰጠው ሰው ነው፣ የቴስላ ባለቤት ወይም የስፔስ ኤክስ ባለቤት እሱም ነበረ፣ በስነስርዓቱ ላይ የቲክቶክን ባለቤት በስነስርዓቱ ላይ ታድሞ ታይቷል። እጅግ ብዙ የቴክኖሎጂ ስመጥር የተባሉ ገናና ሰዎች እንዲሁም የፌስቡኩ ወይም የሜታው ማርክ ዘከርበርግን ጨምሮ ተገኝተዋል ማለት ነው። ይህ እንግዲህ እሳቸው ለቴክኖሎጂ የሰጡት ልቀት በንግግራቸውም ማርስ ላይ የዩናይትድስቴትስን ባንዲራ አስቀምጠን እንታያለን ብለዋል። በዛ ሰዓት እንደውም ካሜራው ወደ ኤሎን መስክ። አሜሪካውያን ማለም አለባቸው ማደግ አለባቸው የብልጽግና ዘመን ነው ብለው ነው ያወጁት። ዛም በዛም ወቅት የእሱ ፊት ሲታይ ነበረ። እንግዲህ እነዚህን ይመስላሉ። የእሳቸው አስተዳደር ምን እንደሚመስልም ያመላከተ ነበር ማለት እንችላለን። ኤደን እንግዲህ ከአርባ ዓመት በላይ ያልታየ የተባለው እንቅስቃሴ ተቋቁመሽ ይህንን መረጃ ለአድማጮቻችንና ለተመልካቾቻችን ስላጋራሽልን እጅግ አድርጊ ያመሰግናለሁ። እንግዲህ በደንብ ደረብረባ አርቂ እሺ፣ አመሰግናለሁ። ስመኞች መልካም ቀን። በጣም አመሰግናለሁ። በነገራችን ላይ አድማጮችና ተመልካቾቻችን እንደ አውሮፓውያን አቆጣጠር በ1841 ዘጠነኛ የአሜሪካ ፕሬዚዳንት ሆነው ቃለ መሐላ ፈጽመው የነበሩት የ68 ዓመቱ ዊሊያም ሃሪሰን በአሜሪካ ታሪክ አጭር የስልጣን ዘመን የነበራቸው መሪ እንደሆኑ ይነገራል። ለዚህ ምክንያቱ ደግሞ በበዓለ ሲመታቸው እለት ምንም አይነት ኮፍያ፣ ካፖርትም ሆነ ጓንት ሳያደርጉ ከፍተኛ ቅዝቃዜና ዝናብ ውስጥ ባደረጉት ረጅም ንግግር ና የፈረስ ጉዞ ምክንያት ለኒሞኒያ በሽታ በመጋለጣቸው መሆኑን ነው ታሪክ የሚያሳየው። እንግዲህ ትራምፕ ጥንቃቄ አድርገው ይሄንን የዛሬውን ስነስርዓት ወደ ምክር ቤት ውስጥ አድርገው ቅዝቃዜውን ለማምለጥ ሞክረዋል። እንግዲህ ወደ ፕሮፌሰር ወደ እርስዎ ልመለስ። ብዙ ጊዜ የዓለም መሪዎች ምርጫ እንዳሸነፉ ወዲያው ነው ስልጣን የሚረከቡት። ለምሳሌ እንግሊዝ በማግስቱ ነው ስልጣን ተረክበው ስልጣን የሚጀምሩት። አሜሪካ ግን ወደ አስራ አንድ ሳምንታት ያክል ይቆያሉ። ለምንድን ነው ወዲያውኑ ይህን ያህል ሳምንት የሚቆየው ስልጣን ቃለ መሃላ ፈጽሞ ስልጣን ለመረከብ አዎ መጀመሪያ ይሄ ረዘም ያለ ጊዜ ያለው ያ የሚወጣው ፕሬዚዳንት የሚያደርገው የመጨረሻው መጨረሻዎቹ ሁኔታዎች አስተካክሎ እንዲወጣ የሚመጣውን ደግሞ አዲሱ ፕሬዚዳንት እድል እንዲኖረው ካቢኔዎቹን እንዲመርጥ የሚሰራውንን ደግሞ እንዲያስቡበት ፋታ ጊዜ ለመስጠት ነው እና ይህ ትንሽ የረዘማ ይመስላል፣ ግን አስፈላጊም ነው። ህጉም እነዛ ነው የሚለው። ለዚህ ነው እንግዲህ ዛሬ እንዳየነው ነው። ትራምፕ ወደ ቃለ መሐላው በሚመጡበት ቀን ከተሰናባቹ ፕሬዚዳንት ጆ ባይደን ጋር በአንድ ሊሞዚን ተሳፍረው ነው የመጡት። አብረው ወደ ምክር ቤቱ ሲገቡ አብረው ሲያወሩም ታይተዋል እና እንግዲህ በአንድ ወቅት በምርጫ ዘመቻቸው ወቅት የቃላት ጡጫ ነው ሲወራወሩ የነበሩ አይመስሉም ነበር እና ይሄ ስለ አሜሪካ ዲሞክራሲ ምን ይናገራል? ምን ያሳያል? እንዳሽው በምርጫው ጊዜ ሁላቸውም ተቆሳስለዋል፣ መጥፎ ነገርም ተነጋግረዋል ስለ እያንዳንዱ ለማሸነፍ ሲሉ አሁን ግን በዚህ በሽግግሩ ወቅት አሁን በሚቀበልበት ጊዜ በትረ መንግስቱን፣ አንድ ላይ መሆናቸው አንደኛ የአሜሪካን ዴሞክራሲ የሰለጠነ ስልጡን ይሄነ የሆነ መንግስትና ስነ ስርአት እንዳለ በስነ ስርአት እንደሚያምኑ እንደዚሁ ደግሞ የመቻቻልም ደግሞ የሚያሳዩ ነው። ሌላው ደግሞ ለህዝቡም ለሚከተላቸው ለማይከተላቸውም አንድ ላይ ሆናልና ወደፊትም፣ እናንተ ህዝቡም በተከፋፈሉም አንድ ላይ ሆኑ የሚል ትምህርት የሚሰጥ ነውና እና በዛ አይነት ነው የሚታየውና ይሄ የሰለጠነና ጥሩ እይታ የሚሰጥ ነው ለተመልካችም ሁሉ በዛ ሁኔታ ነው የሚታየው። ምናልባት ለሌሎች ዓለም ሀገራት በተለይ ላ ለአፍሪካ ሀገራት የሚያስተላልፈው መልእክት አለ ብዙ አለ ብዙ አለ። ያለፈው ሁልጊዜ አንደኛ ስልጣን ላይ የቆዩ ጊዜያቸውን እንትን እያሉ ተዋርደ ነው የሚወጡት። ጥሩ ሽግግርም የለም ችግርም ቢኖርም ለአንድ ጊዜ ነው እንጂ ሁለተኛ ሶስተኛ ምርጫ የለም። ለዚህ ነው ሰስቴንድ ዴሞክራሲ አለ የሚባለው። አንድ ምርጫ ማሸነፍ ይቻላል፣ ግን ሁለተኛ ምርጫ ሶስተኛ ምርጫ ይካሄዳል ወይ? ዴሞክራሲ ስረ መሰረት ይዟል ወይ? ሰስቴንድ ሆኗል የሚባለው ያ ነው እና ተፎካካሪ እንደ ጠላት ነው የሚታየው ከእኔ ጋር ነህ ወይንም ከጠላቴ ከእነሱ ጋር የሚል ለሁለት አንጃ የተከፈለ እይታ ነው ያለ፣ የተንሸዋረረ እይታ ነው ያለውና ይሄ አስተማሪ ከሆነ አስተማሪ ይሆናል ብዬ ነው የምገምተው። ግን ብዙዎቹ ዲክቴተሮች አምባገነኞች አይማሩም። እኔ እውነተኛ ነኝ፣ እግዚአብሔር ከኔ ጋር ነው ያለው፣ ሰው ይደግፈኛል ይላሉ። ሰው ለአንድ ጊዜ ነው የሚደግፍ ሁልጊዜ አይደግፍምና የሚፈለገው ካልተሰጠው የፈለገውና ያመነበት ካልተሰጠው፣ ኢኮኖሚው ካልተሻሻለ፣ ሰብአዊ መብቶች ካልተጠበቁለት ሰው ተመልሶ ነገ አፈር አይነት ላፈር ነው የሚለውና ጥሩ ምሳሌ ነው ይሆናል፣ ግን አይቀበሉትም። እንግዲህ እንዳሉት ጥሩ ምሳሌ ይሆናል የሚለው ጥሩ ጥሩ መልእክት ይመስለኛል። እንግዲህ የዓለም አቀፍ ግንኙነት መምህር ኖት፣ ለፖለቲካ ሳይንስ ተመራማሪ ምኖትና የዛሬውን የቃለ መሀላ ስነ ስርአት የተናገሯቸው ንግግሮች ሲሰሙ ምን ታዩት? በተለይ በመጪው አራት አመት ምን ሊመስል ይችላል? እንደ አመላካች ነገር አግኝተውበታል? እንግዲህ ትራምፕ የሚመዘነው ባለፈው ጊዜ ስልጣን ላይ በነበረ ጊዜ በተናገረውና ባወጣው ፖሊሲ ነው። ለምሳሌ አፍሪካ ሀገሮችን እዳሪ መውጫ ናቸው እያሉ ማቆሸሹ፣ ጥቁሩንም ስፓኒኩንም ደሞትን ማዋረዱ እነዛ እነዛ እንዳለ ሆኖ አሁን ግን ሰው አይለወጥም አይባልም። ይለወጣሉ። ሁኔታውን ደግሞ በተመክሮ ያገኙት ነገር አለ። ጥሩ ጥሩ መሪ ሊወጣቸው ይችላል። እንግዲህ ዋናው ግን አማካሪዎቻቸው ማዳመጥ አለባቸው ብዙ ጊዜ እሳቸው እኔ ያልኩት ብቻ ነው የሚሉትም የሚነቅፏቸው በስራ ላይ የሚነቅፏቸውም ሁሉ ያው ብዙዎቹን አባረዋል እንዲያውም ለፍርድ አቅርባቸው እያሉ ነው ያ ያ ሁኔታ ነውና የውጭ ሀገራት እንግዲህ ከዚህ ምን ፖሊሲ ነው ለእኛ የሚሆነው ፖሊሲ እንግዲህ በጠቅላላው እንትን አመራር ገጽታ ይሰጣል እንጂ የእያንዳንዱ አገር ከአሜሪካ ጋር ያላትን ግንኙነት፣ የኢኮኖሚ ግንኙነታቸውን፣ ሰብአዊ መብት ሁኔታዎቹን ከዛ በኩል ነው የሚታየው። ግን በአጠቃላይ ጥሩ መንፈስ ነውና ሌሎቹም እንደዚሁ በተስፋ መጠበቅ አለባቸው፣ በተስፋ መኖር አለባቸው። በጣም አመሰግናለሁ ፕሮፌሰር። እንግዲህ ፕሬዚዳንት ትራምፕ ወደ ስልጣን ተመልሰው የመጡበት መንገድ ወደ ወደኋላ ሲቃኝ ፕሬዚዳንት ትራምፕ ምን ይመስላል የሚለውን የሚቃኝ ጥንቅር ነው ተከታዩ ትራምፕ ለማሸነፋቸው ዋና ዋና ምክንያቶች ምንድናቸው? ትራምፕ በምርጫው ዘመን ወቅት ያስተላለፏቸው መልእክቶች ደጋፊዎቻቸውና ድምጽ ሰጫቸው በደንብ በሚገባ መድረሱንና ይህም ለመመረጥ እንዳበቃቸው የሚመለከት ነው። እንግዱ ወልዴ ያጠናቀረው ዘገባ ቀጥሎ የሚቀርብ ይሆናል። እስከከዛ በፊት ግን የትራምፕ የመጡበት መንገድ ምን ይመስላል የሚለውን የሚያስቃኘውን ተከታዩን ዘገባ እንመልከት። በ2024 ምርጫ ዶናልድ ትራምፕ ህዝባዊውንም ሆነ ኤሌክትራል ካሌጅ ተብለው የሚጠሩትን የአስመራጮች ድምፅ አሸንፈው ዛሬ ቃለ መሃላ ፈጽመዋል። ትረምፕን ለድል ያበቋቸው በርካታ ጉዳዮችና ሁኔታዎች እንዳሉ የፖለቲካ ተንታኞችም ሆነ የትረምፕ ደጋፊዎች ያስረዳሉ። ትረምፕ በ34 ወንጀሎች ጥፋተኛ ቢባሉም ከዚህ በፊት ባልተለመደ ሁኔታ ለድል በቅተዋል። አሜሪካውያን በኢኮኖሚውም ሆነ በሌሎች ሁኔታዎች የገጠሟቸውን ችግር እንደሚረዱና ችግሩንም ለመቅረፍ እንደሚሰሩ ቃል መግባታቸው የድምፅ ሰጪዎችና ደጋፊዎቻቸው ጆሮ መድረሱ፣ አሜሪካ ትቅደም የሚለውና ጠንከር ያለ ነው የተባለው መልእክታቸው፣ ቁልፍ የሆኑ ድምፅ ሰጪዎችን ኢላማ አድርገው መልእክታቸውን ማስተላለፋቸው፣ ኢኮኖሚው በፈጠረው ሁኔታ ኑሮ የከበዳቸውን ድምፅ ሰጪዎችን ኢላማ ማድረጋቸው ከሚጠቀሱት ውስጥ ውስጥ ናቸው። ትራምፕ ለድል የበቁበት መንገድ ምን ይመስላል? በምንስ ይገለጻል? ለድል ያበቋቸው ሌሎች ምክንያቶችስ ምንድናቸው ናቸው ስንል በቴክሳስ ኮሊንስ ኮሌጅ የኢኮኖሚክስ መምህር የሆኑትን ፕሮፌሰር ሞሐመድ ጣሂሮን ጋብዘናል። ዲስኮንተንት ነበር በህዝቡ ውስጥ። በተለይ ያለፉት አራት ዓመታት የዲሞክራቶቹ አስተዳደር በጣም ጽንፍ የረገጠ ነው፣ ግራ ዘመም ነው፣ የተለጠጠ ነው የሚል ትችት አለ። በተለይ ቫይስ ፕሬዝደንቷ መጨረሻም ለፕሬዚደንትነት ተወዳድራ ትራምፕ ያሸነፋል በጣም ግራ ዘመም ናት። ብዙ ነገሮችን በጣም አቅላ ነው የምታየው። የአሜሪካን ባህል አትወድም። ይህንን መንግስት፣ የአሜሪካ መንግስት ግራ ዘመም እንዲሆን ትፈልጋለች። ኢሚግሬሽን ደግሞ በሩ ክፍት ነበር፣ የፈለገ ሰው መግባት ይችል ነበር አሜሪካ ብለው ሚዲያውን በተለይ ትራምፕ የሚዲያ ስበት ስላለው የሚዲያ አቴንሽን በጣም ስለሚስብ ይሄንን ህዝብን አሳምነዋል። ይሄም ለሱ ጠቅመዋል። ከዚህ በተጨማሪም በኢኮኖሚው ረገድ ያለውን የዋጋ ግሽበት እንደሚያስተካክሉ፣ የታክስ ማሻሻያ እንደሚያደርጉ፣ ከቻይና በሚገቡ ርካሽ ሸቀጦች ላይ ታሪፍ እንደሚጥሉ ማስታወቃቸው ከተከታዮቻቸው ድጋፍን እንዳገኘ ፕሮፌሰር መሐመድ ጣይሮ ጠቁመዋል። በመጀመሪያው ያስተዳደራቸው ዘመን ኢኮኖሚው በአንጻራዊ የተሻለ መሆኑ አሁን ለሚታየው የኢኮኖሚ ችግር የዲሞክራቲክ ፓርቲው መፍትሄ አያስገኝም የሚል እምነት በደጋፊዎቻቸው ዘንድ ማደሩ ተጨማሪው ምክንያት እንደሆነ ጠቅሰዋል። ሌላው ደግሞ የጾታ ጉዳዮችን የተመለከተው ሲሆን፣ ወንዱ ራሱን እንደ ሴት የሚያቀርብበት በተቃራኒው ሴቷ እንደ ወንድ የምትቀርብበትን ሁኔታ እርሳቸውም ሆኑ በአብዛኛው ወግ አጥባቂ የሆኑት ደጋፊዎቻቸው አጥብቀው የሚቃወሙት መሆኑ ሌላው ጉዳይ እንደሆነ እንግዳችን አውስተዋል። ባይደን ምርጫው አንድ መቶ ቀናት ብቻ ሲቀሩት ለመውጣት መወሰናቸው በተተኪዋ ተወዳዳሪ ካሜላ ሄሪስ ላይ የፈጠረው ጫናም ተጠቃሽ ነው። ካሜላ ሄሪስ በህዝብ አስተያየት መለኪያዎች ተቀባይነታቸው እየቀነሰ የመጣው የጆ ባይደን አጋር መሆናቸውም የእርሳቸውን ተቀባይነት እንደጎዳው ተንታኞች ያዋሳሉ። ካምላ ሄሪስ እጅግ አንገብጋቢ ከሆነው የኢኮኖሚ ጉዳይ ወጥተው አሜሪካውያንን በአጠቃላይ ላይመለከት በሚችለው የጽንስ ማስወረድ መብት ላይ ማተኮራቸውም እንዲሁ ለሽንፈታቸው ምክንያት እንደሆነ ይጠቀሳል። የሕዝብ አስተያየት መለኪያዎች በ2016ቱም ሆነ በ2024ቱ ምርጫ ዲሞክራቶች እንደሚያሸንፉ ተንብየው የነበረ ቢሆንም በሁለቱም ምርጫዎች ወቅት ትረምፕ አሸንፈዋል። ግምታቸው እንዴት ሁለት ጊዜ ስህተት ሊሆን ቻለ ስንል ለፕሮፌሰር መሐመድ ጣይሮ ጥያቄ አቅርበን ነበር። ስልክ ደውለ ሰውን ስትጠይቅ ሰው አንተ መስማት አንዳንድ ጊዜ አንተ መስማት የምትፈልገውን ነገር ነው የሚነግረኝ። ለትረምፕ ድምፅ ትሰጣለህ ሲባል ሰው ወይ ዘረኛ ነው ይሉኛል፣ ወይ ደግሞ የሆነ ነገር ይሉኛል በሚል ሰው መስማት የሚፈልገው ያ ስልክ ደውሎ የሚጠይቀው ሰው መስማት የሚፈልገውን ነገር ነው የሚነግረው። እና የተሸወዱት እነዚህ ፖልስተርስ እዛ ላይ ነው። እነዚህ ፖልስተርስ አብዛኞቹ ግራ ዘመም ናቸው እና ትረምፕ አያሸንፍም ማለት ያንን ነገር እውነት የሚያደርግ ይመስላችኋል? አንዳንዶቹ እና አንዳንዶቹ ደግሞ በእውነትም ሰው ያላቸውን ነገር ሬጅስተር የሚያደርጉ አሉ ሰው ትወኒ ሲክስቲን በ2016ም በ2024ም የተሸወዱት በዛ ምክንያት ነው። ሰው እንደዚህ ይሉናል እያለ እነሱ መስማት የሚፈልጉትን ነገር ስለሚነግራቸው ነው። ቮቲንግ ቦት ውስጥ ሲገባ ሰው ደግሞ ማንም ያይህም፣ በአሜሪካን ህግ ያንተ ድምፅ ምስጢራዊ ስለሆነ ፕሮቴክትድ ስለሚደረግ ሰው ለሚፈልገው ሰው ነው ድምፁን የሚሰጠው። ትረምፕ እንደዛ ነው የሸወዳቸው። ተቀራራቢ ፉክክር ይታይባቸዋል በተባሉ ሰባት ግዛቶችም፣ ስዊንግ ስቴትስ ይሏቸዋል። በተለይም በአንዳንዶቹ ትራምፕ በከፍተኛ ብልጫ አሸንፈዋል። ለዚህም ቀደም ብለው የተዘረዘሩት ሁኔታዎች እንደ ምክንያት እንደሚጠቀሱ ፕሮፌሰር ጣይሮም ሆነ ሌሎች የፖለቲካ ተንታኞች ይስማማሉ። የዲሞክራቲክ ፓርቲው ሰዎች ከሽንፈቱ በኋላ ራስን ፍተሻ ላይ መሆናቸውን የፖለቲካ ተንታኞች በመናገር ላይ ናቸው። ያም ሆነ ይህ ትራምፕ ድምፅ ሰጪዎችና ደጋፊዎቻቸው ዘንድ ማድረስ ያለባቸውን መልእክቶች በማድረሳቸው ለድል እንደ በቁ በብዙዎች ዘንድ ይታመናል። ለአሜሪካ ድምፅ እንግዲህ ወልዴ ዋሽንግተን ዲሲ። ፕሬዚዳንት ትራምፕ አርባ ሰባተኛው የዩናይትድ ስቴትስ ፕሬዝዳንት ሆነው እንዲመረጡ ያበቃቸው ምንድን ነው የሚለውን ትንታኔ የሚዳስሰውን ዘገባ ነበር እንግዲህ ወልዴ ያሰማን። ወደ ስቱዲዮ ልመለስ። ፕሮፌሰር ምናልባት አንድ የመጨረሻ ጥያቄ ላቅርብልዎት። እንግዲህ ይሄ ምርጫ የተካሄደው እሳቸውም ስልጣን እየተረከቡ ያሉት ዶናልድ ትራምፕ የአሜሪካ ሕዝብ በከፍተኛ ሁኔታ በፖለቲካ በተከፋፈለበት ወቅት ነው። ጥግና ጥግ የያዙ በበርካታ አስተሳሰቦች እየተራመዱ ነው እና ሕዝቡን አንድ ለማድረግ ወደ አንድ ለማምጣት ከፕሬዚዳንት ትራምፕ ምን ይጠበቃል? ምን ማድረግ አለባቸው? እንዳልሽው ጎረቤት ከጎረቤት ቤተሰብ ከቤተሰብ መስሪያ ቤት ውስጥ ያሉ ሁሉ ጥግ ለጥግ ይዘው ተከፋፍለዋል ሆድና ጀርባ ሆነዋል እና ለዚህም አንደኛው ምክንያት ፕሬዚዳንት ትራምፕ ናቸው ብሎ ስለሚታመን አሁን ፕሬዚዳንት ትራምፕ ህዝብን ለማጋኘት ድልድይ የመፍጠር ሁኔታ የእሳቸው ነውና እሳቸው እጅ ነው። እንግዲህ አሁን ያለው ኳሷ እሳቸው እጅ ያለችው፣ ኢትዮጵያ የአሜሪካን ህዝብ ያቀራርባሉ ወይ የሚለው በእሳቸው መዳፍ ላይ ወጥቋል። ፕሮፌሰር፣ እጅግ በጣም አድርጌ አመሰግናለሁ። ፕሮፌሰር ጌታቸው መታፈሪያ የሜሪላንድ ግዛት ውስጥ የሚገኘው የሞርጋን ስቴት ዩኒቨርሲቲ ዓለም አቀፍ ግንኙነት መምህርና የፖለቲካ ሳይንስ ተመራማሪ ናቸው። እዚህ ስቱዲያችን ድረስ ተገኝተው ይህን ሙያዊ ማብራሪያ ስላካፈሉን እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። አሁን በተከታይ ደግሞ የምናልፈው የትራምፕ የዶናልድ ትራምፕን የፖለቲካ ህይወት ወደሚዳስሰው ዘገባ ይሆናል። በድጋሚ የተመረጡት ከዚህ በፊት ባልታየና ከፍተኛ በሆነ የህዝብ ይውንታ እንደሆነ ዶናልድ ትራምፕ ተናግረዋል። ለየት ባለ ክብር 45ኛውና 47ተኛው ፕሬዚዳንቱኜ በመመረጤ የአሜሪካን ህዝብ ማመስገንሻ አለው። ሁሉንም ዜጎች ማመስገንሻለሁ። ለእናንተ ለቤተሰቦቻችሁና ለወደፊት ሕይወታችሁ እታገላለሁ። በእያንዳንዷ ቀን ለእናንተ ትታገላለሁ። ለእናንተና ለልጆቻችን የሚገባችውን ጠንካራና የበለጸገች አሜሪካን ለማስረከብ በእያንዳንዷ ትንፋሼ እረፍት ሳል ወስድ እሠራለሁ። ትራምፕ ወደ ሥልጣን የተመለሱት ከፊል ምክንያቱ ለማንኛውም ጉዳዮች አይሆንም የሚል መልስን ባለመቀበላቸው ነው። ረስ ቤትነር እና ሱዛን ክሬይግ የኒውዮርክ ታይምስ የምርመራ ጋዜጠኞች ናቸው። ላኪ ሉዘር የተሰኘና ትራምፕ ራሳቸውን ቢሊዮነር ያደረጉበትን መንገድ የሚተች መጽሐፍ አሳትመዋል። በቅድሚያ ረስ ቢዩትነር በራሳቸው ማስተዋል ትልቅ መተማመን ያላቸው ግለሰብ ናቸው። ትራምፕ የባለሙያ ምክር እንደማይቀበሉም ረስ ያስረዳሉ። ከሰማኒያዎቹ ጀምሮ በማንኛውም ጉዳይ ላይ ልዩ ልምድና እውቀት ያላቸውን ሰዎች አያምኑም። ባለሙያዎች የሚያቀርቡትን አሳብ ትተው እርሳቸው በሚፈልጉት መንገድ እንዲሰራ ያደርጋሉ። የትራምፕ ሕንፃዎች ስማቸውን በትልቁና በወርቃማ ቀለም የሚያሳዩ ናቸው ይህም ራሳቸውን ለመሸጥ የሚያደርጉት እንደሆነ ይታመናል። የኒውዮርክ ታይምሷ ሱዛን ክሬይግ በአንድ ወቅት ከኒውዮርክ ታይምስ ጋር ባደረጉት ቃለ ምልልስ ሁለት መቶ ሚሊዮን ዶላር ሀብት እንዳላቸው ተናግረዋል። ከ ከአስር አመት በኋላ ስልሳ ደቂቃ ለተሰኘው የሲቢኤስ ቴሌቪዥን በሰጡት ቃለ መጠይቅ ደግሞ ወደ አንድ ቢሊዮን ዶላር እንዳደገ ተናግረዋል። ትራምፕ የንግድ ድርድር የሚያውቁ መሆናቸውን ትኩረት እንዲያገኝ ያደረጉት ጥረት ስኬታማ ነበር። ስማቸውን ብቻ በመሸጥ በሚሊዮን የሚቆጠር ዶላር አግኝተዋል። ከስኬቱ ጀርባ ግን ብዙ ችግር ውስጥም ገብተዋል። ኩባንያዎቻቸው ስድስት ጊዜ መክሰራቸውን ለመንግስት ሪፖርት አድርገዋል። የቁማር መጫወቻ ካሲኖዎቻቸው ከስረው ተዘግተዋል። ትራምፕ ዚ አፐረንቲስ በተሰኘው የቴሌቪዥን ፕሮግራማቸው ማገገም ችለዋል። ክብራትና ክብራን ለአሜሪካ ፕሬዝዳንትነት እንደምወዳደር በይፋ አስታውቃለሁ። ሀገራችን መልሰን ታላቅ እናደርጋለን። ጸጸት የማይሰማቸውና ቃላትን አይመርጡም የሚባሉ ትራምፕ አስተሳሰባቸው ሰዎችን ለሁለት የሚከፍልና ብሔራዊ ስሜት ያላቸው ናቸው ይባላል። ሜክሲኮ ሰዎቿን ወደዚህ ስትልክ መልካም የሆኑትን ሰዎች አይደለም የምትልከው። አደንዛዥ እጽ ያስገባሉ፣ ወንጀለኞችና አስገድዶ ደፋሮች ናቸው ይመስለኛል ። አንዳንዶች ደግሞ መልካም ሰዎች ናቸው። ትራምፕ ፕሬዝደንት በነበሩበት ወቅት ሶስት የጠቅላይ ፍርድ ቤት ዳኞችን ሾመዋል። እነዚህ ዳኞችም በፌዴራል ደረጃ የነበረውን ጽንስ የማስወረድ መብት እንዲሻር ረድተዋል። በአሜሪካ የሞቱት ሰዎች ቁጥር አሁን ከ150 ሺ አልፏል። የሲኤንኤኑ ዎልፍ ብሊትሰር በአሜሪካ በኮሮና ወረርሽኝ ህይወታቸው ያለፈውን ሰዎች ቁጥር ሲያቀርብ ይደመጣል። ይደምጣል በእንደ አውሮፓን አቆጣጠር 2020 መጀመሪያ ላይ የነበረው የኮቪድ-19 ወረርሽኝ ትረምፕን እንደ መሪ የፈተነ ነበር። ሕይወት አድን ክትባት በአስቸኳይ እንዲበለጽግ አደረጉ። ግን ደግሞ የሳይንስ ሰዎች ዕቃ አንጥቶ የሚያጥመውን ፈሳሽ ቫይረሱን ለመግደል ለክትባትነት ቢያጠኑት የሚል ሐሳብ አቀረቡ። 9 ሚሊዮን አሜሪካውያን በበሽታው በተያያዙበትና ከ230 ሺህ በላይ በሞቱበት ወቅት በተደረገው ምርጫ አሜሪካ ጆ ባይደንን ለፕሬዚደንትነት መረጠች። ከሥልጣን ስንብት ማግስት ትራምፕ በርካታ የወንጀል ክስ ቀረበባቸው። በፍርድ ቤት ጥፋተኛ የተባሉ የመጀመሪያው የቀድሞ ፕሬዚደንት ሆኑ። ነገር ግን ከመቼውም ጊዜ በበለጠ በሕዝብ ዘንድ ታወቁ። ባለፈው ዓመት ከሁለት የግድያ ሙከራዎች ማመለጣቸው ከደጋፊዎቻቸው ጋር ይበልጥ አቀራረባቸው። የፔንስልቬኒያ ፓም ስሚዝ ከእነዚህ አንዱ ናቸው። አምላክ ለትራምፕ ያሰበው ነገር አለ። ለአንዳች አይነት ዓላማና ና ምክንያት ነው የተረፉት። ተስፋ አለኝ፣ ይህም አርባ ሰባተኛው የአሜሪካ ፕሬዝዳንት ለመሆን ነው። ዶናልድ ትራምፕ ወደ ፖለቲካው መስክ ብቅ ካሉ በኋላ የሀገሪቱ ፖለቲካ ተቀይሯል። ዲ አርት ኦፍ ደ ካምባክ የሚለውንና ከወደቁበት ስለመነሳት የሚተርከውን መጽሐፍ ከሌላ ደራሲ ጋር በጋራ ያሳተሙት ትራምፕ አሁን በአሜሪካ ታሪክ በትልቁ በሚመዘገብ መንገድ ወደ ስልጣን ተመልሰዋል። ቴና ትሬን ለላከችው ዘገባ እንግዲህ ወልደነኝ ዋሽንግተን ዲሲ ዛሬ ሰኞ 47ተኛ የዩናይትድ ስቴትስ ፕሬዚዳንት ሆነው ስልጣን የተረከቡትን የዶናልድ ትራምፕ ባለሲመት አስመልክቶ ከአሜሪካ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የምናስተላልፈውን ልዩ መሰናዶ ነው እየተከታተላችሁት ያላችሁት። ባልደረባዬ እንግዱ ወልዴ እዚህ ስቱዲዮ አሁን አብሮኝ ይገኛል። ቀደም ሲል ዛሬ ንግግር ያደረጉትን ዶናልድ ትራምፕ የተወሰኑትን አንስተን ነበር። የውጭ ጉዳዮችንም ተመልክተዋል እና እስኪ ምናልባት እዛ ላይ ምን አይነት ሀሳቦችን አነሱ? በጣም ጥሩ። የውጭ ጉዳይ ላይ ምን ተናገሩ የሚለውን ለማንሳት ነው ቀጠሮ ይዘን የተመለስ ነው። አሁን በመግቢያው ላይ የጠቀሱት በእስራኤልና ሀማስ ተኩስ ማቆም ስምምነት ምክንያት ታጋቾቹ መለቀቃቸውን በመልካም ተቀብለዋል። ቀጥሎ ያነሷቸው ሁለት የውጭ ጉዳይ ሁኔታዎች አሉ። አንደኛው የሜክሲኮን ባህረ ሰላጤ የአሜሪካ ባህረ ሰላጤ አደርጋለሁ፣ ሁለተኛው ደግሞ የፓናማን መተላለፊያ በአሜሪካ ቁጥጥር ስር አደርጋለሁ ብለዋል። እነዚህ ሁለቱ ነገሮች ምርጫውን ካሸነፉ ወዲህ አሁን በቅርቡ ደጋግሞ ሲገልጿቸው የነበሩት ነገሮች ናቸው። እንግዲህ ወደፊት በዓለም አቀፍ ግንኙነት ወይም በሚፈጥረው ሙግትና ንትርክ በምን መንገድ ይሄ ነገር ተፈጻሚ እንደሚሆን እንከታተላለን። በሳይንስና ቴክኖሎጂ መስክ ደግሞ ትልቅ ምርታ እንዲኖር እንደሚያደርጉ ተናግረዋል። አሜሪካውያንን ማርስ ላይ ማሳረፍ እንደሚፈልጉ ጠቅሰዋል። ከዚህ ጋር በተገናኘ እንግዲህ እንደተመለከትነው ከፍተኛ የሳይንስና ቴክኖሎጂ ኩባንያዎችን ባለቤቶችን በዚህ በባለስሜቱ ላይ በዋና እንግድነት ተገኝተዋል። በማጠቃለያ እንግዲህ የአሜሪካውያን ድምፅ ሆነው ተመልሰው በከፍተኛ ድምጽ ወደ ስልጣን መምጣታቸውን ጠቅሰዋል በህዝብ ድጋፍ የአሜሪካንን ታላቅነት መልሰው እንደሚያመጡ ሰዎች ስልማቸውን መሮን መኖር እንዲችሉ እንደሚያደርጉ ጠቅሰዋል። ወስተ መጨረሻ ጦርነቶችን አቁመው አሜሪካንን የአሜሪካንን ክብር እንደገና ሀይልና ክብር እንደሚመልሱ፣ በአጠቃላይ አሜሪካ ወርቃማ ጊዜ እንደሚኖራት፣ ያ ወርቃማ ጊዜም ዛሬ እንደሚጀመር ተናግረዋል። ልክ ነህ። ምናልባትም ደግሞ ያነሱት የታሪፍ ጉዳይም በውጭ ግንኙነታቸው ላይ ተጽዕኖ ይኖረዋል። እነዚህን ሁሉ ወደፊት የምናያቸው ጉዳዮች ይሆናሉ። በጣም ነው የማመሰግነው እንግዲህ ስቱዲዮ ስለነበር ከኛ አብረህኝ። እንግዲህ በአሜሪካ ፕሬዚዳንታዊ በዓለ ሲመት ትልቅ ቀን ነው። የራሱ የሆነ ወግና ስርዓትም አሉት። ከመጀመሪያው ፕሬዚዳንት በዓለ ሲመት ጀምሮ የነበሩ የክፍለ ዘመናት እድሜ የጠገቡ ወጎችና ባህሎችም ናቸው። ታዲያ ሁሉም ፕሬዚዳንታዊ በዓለ ሲመት በሚፈለገው ስርዓትና ወግ በታቀደው መሰረት ተከናውኗል ማለት አይደለም። እሱም ነው አንዳንዶቹን ከሌሎች ይበልጥ አይረስ የሚያደርጋቸው እንደ አውሮፓውያን አቆጣጠር 1989 የመጀመሪያው ፕሬዚዳንት ጆርጅ ዋሽንግተን በዓለ ሲመት ጀምረን ታሪኩን እንቃኛለን። ቆንጅታ ታየናት ያዘጋጀችው and will የመጀመሪያው ፕሬዝደንት ጆርጅ ዋሽንግተን ቃለ መሐላቸውን የፈጸሙት ኒውዮርክ ከተማ ውስጥ ነበር። በወቅቱ ኒውዮርክ የሀገሪቱ ጊዜያዊ መዲና ነበረች። አሜሪካውያን ከዚያ በፊት ፕሬዝደንት ኖሯቸው ስለማያውቅ የምክር ቤት አባላቱ ስነ ስርዓቱ እንዴት ቢከናወን ይሻላል በሚል መክረው እስከሚወስኑ ጆርጅ ዋሽንግተን መጠበቅ ነበረባቸው። ከዚያ በኋላ እንደ አውሮፓውያን አቆጣጠር ሚያዝያ 30 ቀን ፕሬዝደንቱና ምክትላቸው እንዲሁም የምክር ቤቱ አባላት የህግ መወሰኛው ምክር ቤት ውስጥ ሰብሰብ ካሉ በኋላ በረንዳው ላይ ወጥተው ደጅ ለሚጠባበቀው ታዳሚ እጃቸውን በማውለብለብ ሰላምታ ሰጡ። በመቀጠል ቃለ መሐላውን የሚያስፈጽሟቸው ዳኛ በዩናይትድ ስቴትስ ፕሬዝደንትነት የተጣለቦትን ኃላፊነት በታማኝነት ይወጣሉ ብለው ጠየቋቸው። ጆርጅ ዋሽንግተን በአውንታ ቃለ መሐላቸውን ሰጡ። ይህ ቃለ መሐላ እንዳለ በአሜሪካ ህገ መንግስት ውስጥ የተቀመጠ ነው። ዳኛው ጆርጅ ዋሽንግተን መጽሐፍ ቅዱስ ላይ ምለው ቃል እንዲገቡ ለማድረግ ነበር ያቀዱት። የሚከናወንበት ሰዓት ሲቃረብ ዳኛው መጽሐፍ ቅዱሱን እንዳላመጡት ባወቁ ጊዜ በጥድፊያ ሰው ተልኮ መጽሐፍ ቅዱስ በውሰት መጥቶ ነው ጆርጅ ዋሽንግተን ቃለ መሐላቸውን የፈጸሙት። እንደ አውሮፓውያን አቆጣጠር የ ሺ ስምንት መቶ አንዱ የሶስተኛው ፕሬዚደንት የቶማስ ጄፈርሰን በዓለ ሲመት ደግሞ ከጆርጅ ዋሽንግተን በዓለ ሲመት ይበልጥ ቀለል ብሎ የተከናወነ ነበር። ቶማስ ጄፈርሰን ወደ በዓለ ሲመት ስነ ስርዓታቸው የሄዱት ከሳቸው በፊት እንደነበሩት እንደ ሁለቱ ቀደምቶቻቸው በሰረገላ ሳይሆን በእግራቸው ተጉዘው ነው። የአሜሪካ ምክር ቤት ህንፃ ካፒቶል ሲደርሱም ብዙ ህዝብ እየጠበቃቸው ነበር። ንግግራቸውንም አዘጋጅተዋል። ይሁን እንጂ ድምጻቸው በጣም ድክም ያለ ስለነበረ ንግግራቸውን ሊሰማ የቻለው በጣም ጥቂት ሰው እንደነበረ ታሪክ መዝግቦታል። ሆኖም ዛሬ ያ የቶማስ ጄፈርሰን የበዓለ ሲመት ንግግር በአሜሪካውያን ዘንድ በሚገባ ይታወቃል። በምርጫ ዘመቻቸው ወቅት በፖለቲካ ፓርቲዎች መካከል የነበረውን አስቀያሚ ጭቅጭቅ ለማርገብ ያደረጉት ንግግር አድናቆት አትርፎላቸዋል። የሆነ ሆኖ የምርጫ ዘመቻው ጭቅጭቅ የተወው አስከፊ ገጽታ ቀጠለና ከጀፈርሰን ጋር የተፎካከሩት ከሳቸው በፊት የነበሩት ፕሬዚደንት ጃን አዳምስ በጀፈርሰን በዓለ ሲመት ላይ ሳይገኙ ቀሩ። ጃን አዳምስ በዋዜማው ምሽቱ ላይ ጓዛቸውን ጠቅልለው ከዋይት ሀውስ ወጡና ወደ ቦስተን ተመለሱ። እንደ አውሮፓውያን አቆጣጠር በ1841 የዘጠነኛው ፕሬዚደንት ዊልያም ሄንሪ ሃሪሰን የቃለ መሐላ ስነ ስርዓት ታሪክ ሳይወሳ የአሜሪካ ፕሬዝደንቶች በዓለ ሲመት ታሪክ ተወሳ ለማለት አይቻልም። ሲመረጡ የ68 ዓመት ሰው የነበሩት ዊልያም ሃሪሰን በዘመኑ ከነበሩት ፕሬዝደንቶች ሁሉ በእድሜ ትልቁ ነበሩ። ታዲያ እንደሚባለው በፕሬዝደንትነት ለማገልገል ጠንካራ መሆናቸውን በጣም ረጅም ንግግር በማድረግ ለማሳየት አስበው ነው ይባላል። ኃይለኛ ቅዝቃዜ በነበረበት በዚያ የበዓለ ሲመታቸው ዕለት ጭንቅላታቸውን በብርድ ቆብ ሳይሸፍኑ ካፖርትም ሳይደርቡ ቆመው ረጅሙን ንግግራቸውን አሰሙ። ያ በሆነ በወሩ አዲሱ ፕሬዚደንት ሃሪሰን ታመው ህይወታቸው አለፈ። ስልጣን ላይ ሆነው ህይወታቸው ያለፈ የመጀመሪያ ፕሬዚደንት ናቸው። ሐኪማቸው ፕሬዝደንቱን ለህልፈት የዳረጋቸው የሳምባ ምች ወይም ኒሞኒያ የሚባለው ነው ብለዋል። በተለምዶ ግን ብዙዎች ረጅሙ ንግግራቸው የገደላቸው ፕሬዝደንት ይሏቸዋል። የሃሪሰን አሟሟት በአውሮፓውያን 2014 ዓ ም ምርምር ተደርጎበት ነበር። ሃሪሰን የሞቱት በሳምባ ህመም ሳይሆን በሌላ ምክንያት ነው ነው የሚሉት የነበራቸውም የህመም ስሜት ድካምና ጭንቀት እንጂ ሳንባቸው ላይ እንዳልነበረ ይናገራሉ ተመራማሪዎቹ። እንደነሱ አባባል ከሆነ በጊዜው ዋሽንግተን ዲሲ ጥሩ የፍሳሽ ማስወገጃ አገልግሎት ስላልነበራት፣ የመጸዳጃ ቤት ፍሳሽ ከዋይት ሀውስ በቅርብ ርቀት ሜዳ ላይ ይፈስ ስለነበረ ምናልባት በባክቴሪያ የተበከለ ውሃ ጠጥተው ሳይታመሙ አልቀሩም ነው የሚሉት ተመራማሪዎቹ። ከዚህ ቀደም አርባ አምስተኛ የዩናይትድ ስቴትስ ፕሬዚዳንት ሆነው ያገለገሉትና ዛሬ ደግሞ አርባ ሰባተኛ የዩናይትድ ስቴትስ ፕሬዚዳንት ሆነው በድጋሚ ስልጣን የተረከቡትን የዶናልድ ትራምፕ በዓለ ሲመት አስመልክቶ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ስናስተላልፍላችሁ የቆየነው የምሽቱ ልዩ መሰናዶ በዚሁ ይጠናቀቃል። ፕሮግራሙን በማሰናዳት አብረውኝ ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸዎት ስመኝሽ የቆየ ነበርኩ። አቀናባሪ ኤልያስ አስማረ አብሮኝ አምሽቷል። ፕሮግራማችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን እና በማህበራዊ ድረገጾች ላይ ታገኙታላችሁ። ነገ በመደበኛው ዝግጅታችን ዳግም እንመለሳለን። ሰላም፣ ደህና ደሩ።